ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤ መሰናዶ ጀምሯል። ዘገባዎቻችንን እናስታውቃችሁ። እጆቼን እሳት ውስጥ ቅጥቼ ባነድም ቁርጥምጥም ቁርጥምጥም አሁን የሰራነውን አይነት አልበም በተለይ ለመስራት ከሌላ አርቲስት ጋር ቢሆን አይሳካም ወይም ሲጀመርም ሀፍና ያደርግም። ምክንያቱም አብዛኛው አርቲስት ፍላጎቱ ዌል ቴስትድ የሆነውን ወይም በጣም የሚታወቀውን የሙዚቃ ትሬንድ እና ኮሜርሻል የሆነውን ነገር መስራት ነው የሚፈልገው። ሰሞንኛ መነጋገሪያ የሆነው የደጋ ሰው አልበም ቀማሪዎች የማርያም ቸርነት የማና ፕሮዲሰሯ ኢዩኤል መንግስቱ የምሽቱ እንግዳችን ናቸው። በሌላ በኩል የአሜሪካ ምርጫና ሌሎች መሰናዶዎችንም ይዘናል። መሰናዶን የምረው አብሬያቸው ያለው ቴደንገረሙ ነኝ። ፕሮዲሰራችን ኤልያስ አስማረም የድምፅና ምስል ምህንድስናውን እየከወነ አብረኛለ ከመላ የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አዲስ አበባ ተወልዳ ያደገችው የማርያም ቸርነት የማ ገና ከልጅነቷ አንስቶ በተለያዩ የሙዚቃ ዘውጎች ውስጥ ያሉ እንግሊዝኛ ዘፈኖችን ያለምንም ልዩነት ታዳምጥና ታዜም እንደነበር ትናገራለች። ምንም እንኳን ቤተሰቦቿ የሙዚቃ ፍላጎቷን በተለይም ደግሞ የምሽት ሙዚቃ ስራን ለመቀበል ጊዜ ቢወስድባቸውም፣ እሷ ግን ፍላጎቷን አስቀድማ በማወቅ ስራዋን በሸራተን ኦፊስ ባር መጀመሯንም ትገልጻለች። ከሰሞኑ የደጋ ሰው የተሰኘ አልበም ለአድማጭ አደርሳለች። የአልበሙ ፕሮዲሰር እዮኤል መንግስቱ የማ የገበያ ስራ ትኩረት ሳታደርግ ለተለያዩ የሙዚቃ ፈጠራዎች ላይ ለመሳተፍ መፍቀዷን እንደሚያደንቅ ተናግሯል። የማና የሙዚቃ መምህር እዩኤልን አነጋግሬ ያሰናዳሁት ዘገባ ይቀጥላል። እጆቼን ሳቱ ትቼ ባነድም ቁርጥምጥም፣ ቁርጥምጥም ገላ ሲነካካኝ ሰሞኜ ቅልጥልጥ፣ ትርትር፣ ድንግጥግጥ አዲስ አበባ ተወልዳ ያደገችው የማርያም ቸርነት ቤተሰቦቿ ይጠቀሙበት የነበረውን የቁልምጫ ስም ለመድረክ ስሟ መጠሪያነት መርጣ የማ ተብላለች። የማ የተለያዩ የእንግሊዝኛ ዘፈኖችን ማዳመጥና ማዜም የጀመረችው በልጅነቷ እንደነበረ ትናገራለች። በጊዜ ሂደት ድምፃዊ የመሆን ፍላጎት እንዳደረባት የምትገልጸው የማ ሸራትን አዲስ ሆቴል በሚገኘው ኦፊስ ባር ውስጥ ከሚሰሩ የሙዚቃ ባንዶች ጋር ተቀላቅላ ስራ መጀመሯንም ነው የምታስታውሰው። ከአዲሱ አልበማ አዘጋጅ አቀናባሪና የሙዚቃ መምህር ኢዮኤል መንግስቱ ጋር የተገናኘችውም ስራ ከጀመረች ከሶስት ወራት በኋላ ነበር። ስሜተስ ሱነኛዋ ሰው ቆለኛ ተራራናት ወጣው አፍቅሬ ደገኛ ደመናውን ቁልቁል አዘቅ ዝቅ ያየው ፀሐይ ሳትጋረድ ይበርደኛል ምን ነው እና ሊማሞቴ ነው ቆለኛ ነኝና አረስሜት እቶናማው ፍቅር ከሰባት በላይ ትላልቅ ሙዚቀኞች የተሳተፉበትና ረዥም የዝግጅት ጊዜ ነው የወሰደው የደጋ ሰው የሙዚቃ አልበም ተጠናቆ ሲለቀቅ በጥቂት ቀናት ውስጥ ከባለሙያ እስከ አድማጭ ሙገሳ ተችሮታል። አድናቆቱ የሙዚቃ ቅንብሩን፣ አቀራረቡን ግጥምና ዜማው ላይ ብቻ ያተኮረ ሳይሆን ድምፃዊቷን ከአንጋፋ ኢትዮጵያዊት የሙዚቃ ሰው እጅጋየሁ ሽባባው ጂጂ ጋራ ያመሳሰለም ነው። የማን የጂጂ ታናሽ ወይም የጂጂ ደቂቅ ሲሉ ያደነቁማሉ። የማ አልበሙ በተለቀቀ በጥቂት ቀናት ውስጥ ያገኘችው ይህ አድናቆት እንደ ከበዳት ከአሜሪካ ድምጽ ጋር በነበራት ቆይታ ተናግራለች። ተጽዕኖ አሳድራብሻለች ለሚለው እሱን ለመመለስ ይከብደኛል ማለት ጂጂን ማዳመጥ በደንብ የጀመርኩት ላይቭ ሙዚቃ መጫወት ከጀመርኩ ከወራቶች በኋላ ነውና ከዛ በፊት ብዙ ጊዜ እኔ ጅማሬ የነበረው በእንግሊዝኛ ሙዚቃ ነበረ። እንግሊዝኛ ሙዚቃ ነው ማዳምጠው፣ ምዘፍ ነው የነበረው። ከባድ አስተያየት ነው። ለምን ትልቅ ሙዚቀኛ ናት ዲጂ። እና በእሷ መለካት ራሱ በጣም ከባድ ነው ለእኔ በጣም ነው ማከብራት በጣም ነው ምወዳት ትልቅ ናት። እና እኔ ይገባኛልም የሚለውን ሁላ አላስብም፣ ግን ለኔ ትልቅ ክብር ነው። በጣም ትልቅ ክብር ነው። እጅግ በጣም ትልቅ ክብር ነው ለእኔ። የማ በልጅነቷ የተገራው ድምጿ የሙዚቃ አቅሟን የተረዳ ባለሙያ እጅ ላይ የጣላት በጊዜ ነበር። የደጋ ሰው አልበም አዘጋጅ፣ አቅራቢና አዋሃጅ፣ ግጥምና ዜማ በመድረስ እንዲሁም ደግሞ አልበሙን ለህትመት ያበቃው የያሬድ ሙዚቃ ትምህርት ቤት ዳይሬክተር ኢዩኤል መንግስቱ ከየማ ጋር የተዋወቁበትና የአልበሙ ዝግጅት የተጠነሰሰበትን ሂደት አጋርቶኛል። እኔ የምጫወትበት የሙዚቃ ባንድ ውስጥ አጋጣሚ ከኛ ጋር ተጫወት የነበረች አንድ ሌላ ድምፃዊት ወደ አሜሪካ ሙቭ አደረገች እና ግን አጋጣሚ የማርያም ጓደኛ ስለነበረች ሸራተን ከሚጫወትበት ቦታ እኔ ወደ ምጫወትበት የነበረው ራማዳ ሆቴል ይዛት መጣች። ከዛ ትውቃችን በዛ ነው የጀመረው። እንግዲህ መጀመሪያ ሳውንቼክ ላይ አስታውሳለሁ ወደ 11 ሰዓት ተኩል ወደ 12 ሰዓት አካባቢ ይመስለኛል ሳውንቼክ ላይ ነው ይዛት የመጣችው እና ድምፃን ሰማ ነው። ኢምፕረስ አድርገኝ ዋው አልኩ። ከዛ ያው መታወቅ መጣ ሪሄርሳል ወይም ጥናት ላይ መገናኘት ጀምረን። ለመጀመሪያ ጊዜ ግን እንደ ቀልድ ነው፣ ሲሪየስ አልነበርም። እንዲሁ ስናጠና የምናጠናውን ነገር ሪከርድ እናደርግ ነበር። ና ድምጽ እስቲ አንድ ዘፈኝ ዘፈኝ ብያት የጋሽ ግርማ በየነን እንደርጎ የነጡት የሚለውን ሙዚቃ በማይክ ዝም ብለን በቃ ቀለል አድርገን ተጫወተችው። በጣም ይደንቅ ነበረ። በጣም ይገርም ነበረ። አውትፑቱ በጣም የሚገርም ነው። ከዚህ በፊት ደጋግሜ ብዬዋለሁ። ልክ ብዙ በጣም አንዳንድ ሰው በጣም ጎበዝ ዘፋኝ ሆነው ሪከርዲንግ ላይ ግን ጥሩ ላይ መጣ ይችላል ሲቀዳ ሲሰማ፣ የኤማ ላይቭም ጥሩ ነበር የሰማሁት። ከዛ ሪከርዲንጉ ላይ ደግሞ በጣም ጭራሽ በጣም በቃ ወደፊት ሄዳ፣ ከሪ ከላይቭም በላይ በጣም ወደፊት ሄዳ፣ ልክ በምስል ፎቶጀኒክ እንደምንለው ነው የሆነውና የመጀመሪያው ሞመንት ድምጿን የሰማበት ሞመንት ያ ነው እና ታለንቷንም በደንብ የበለጠ ሰርች እንዳደረግና እንዳይ የጋበዘኝ አጋጣሚ ያ ነው። የማ እንደ ጀማሪነቷ ብዙ ገቢን ሊያመጣ ወደሚችል የገበያ ስራ ላይ ትኩረት ሳታደርግ የተለያዩ ሀገር በቀል ድምፆች እና ሙዚቃዎች ላይ ለመስራት እንዲሁም ለመመራመር ፈቃደኛ በመሆኗ እና በታታሪነቷ ከሙዚቃ መምህር ኢዩኤል መንግስቱ አድናቆት ተችሯታል። ለሁለት ዓመታት ለተጠጋ ጊዜም ለስራው ከፍተኛ የሆነ ትጋት ማሳየቷንም ጨምሮ አድንቋል። ከዛ በኋላ አልበም እንድንሰራ ጥያቄ ያቀረብኩላት፣ ምክንያቱም አሁን የሰራነውን አይነት አልበም በተለይ ለመስራት ከሌላ አርቲስት ጋር ቢሆን አይሳካም ወይም ሲጀመርም ሀፕን አያደርግም። ምክንያቱም አብዛኛው አርቲስት ፍላጎቱ ዌል ቴስትድ የሆነውን ወይም በጣም የሚታወቀውን የሙዚቃ ትሬንድ እና ኮሜርሻል የሆነውን ነገር መስራት ነው የሚፈልገው እንጂ እንደዚህ ግጥሙ ጠጠር ያለ፣ የሙዚቃው ሀሳብ ትንሽ ገዘፍ ያለ እና እንደዚያ ነገር ውስጥ መግባት ይፈራል። ምክንያቱም ሪስክ ነው ብሎ ስለሚያስብ ና በዚህ አጋጣሚ የማን በጣም ነው ማመሰግናት ይህን እምነት እኔ ላይ ጥላ ፍቃደኛ ስለሆነች ማለት ነው እና ከዛ በኋላ ነው እንግዲህ እሷን ታለንት ወደ ፕሮዳክሽን ለማምጣት አሰቡ የመጣው። ምንም እንኳን የማ በደጋ ሰው አልበም ጎልታ ብትወጣም ከዚህ ቀደም ለህዝብ የደረሱ ስራዎችም አሏት። በመጀመሪያ በእንትን ቅኔ ነው ሀገር የተሰኘ ብዙ አርቲስትን ያሳተፈ ለኮቪድ ጊዜ የተሰራ ሙዚቃ ነበረ፣ እዛ ላይ የመጀመሪያ ስራዬ ነው። ቀጥሎም አንድ ሲንግል አውጥቼ ነበር፣ በሌላ የሙዚቃ ዘውግ ውስጥ ያለ ማለት ነው። አንድ ሲንግል አውጥቼ ነበር። ከዛ ቀጥሎ ደግሞ ዶቃ የተሰኘ ይህ አልበምን ከመውጣቱ በፊት ደግሞ አንድ የሰራሁት አለ፣ ሳውንድ ትራክ ነው። ዶቃ የተሰኘ ፊልም ላይ ሳውንድ ትራኩን እኔ ነኝ የተጫወትኩት። የደጋ ሰው ከምዕራብ አፍሪካ ኮራ እስከ ኢትዮጵያዊቱም እንዲሁም የአውሮፓ ሀገረሰብ የሙዚቃ መሳሪያዎች ጥቅም ላይ የዋሉበት ከሙዚቃ ቅንብሩ ለገበያ እስከዋለበት ጊዜ ድረስም ከፍተኛ የሆነ ጥንቃቄ የታየበት ለአልበሙ ማስታወቂያም ዘጋቢ ፊልሞችና ለየት ያለ ድረገጽ የተዘጋጀለት ሲሆን የአልበሙ የጀርባ አጥንት የሆነው ኢዩኤል መንግስቱ ለአልበሙ ከወጣው ገንዘብ ይልቅ ትኩረት እንዲደረግ የሚሻው አልበሙን ልዩ በሚያደርጉት ነገሮች ላይ መሆኑን ይናገራል። እንግዲህ ይህን አልበም ለየት ያደርገዋል ብዬ የማስበው ነገር ብዙ ነገር ነው። አንደኛው ነገር የመሳሪያ ስብጥሩ ነው። የመሳሪያ ስብጥሩ በተለይ ሀገር በቀል የሆኑትን በየትኛው የዓለም ክፍል ያሉ ፎክ ሚዚክ ኢንስትሩመንት የሆኑትን ሀገረሰብ ይዘት ያላቸው የሙዚቃ መሳሪያዎችን እዚህ ሙዚቃ ላይ ኢንኮርፖሬት ማድረጋችን አንደኛው ለየት ያደርገው እሱ ነው። ቅድም እንደተባለው ኮራ ተጠቅመናል ከምዕራብ አፍሪካ ጊታር ይሁን እንጂ የተጠቀምነው ነው። ጊታር ኢነሴንስ የትም ዓለም ላይ ጊታር ጊታር ነው። ግን አጫወቱ በየዓለም ላይ ያለው የጊታር አጫወት የተለያየ ነው። አውሮፓ ውስጥ ያለው የጊታር አጫወት ሌላ ነው። ጃዝ አሜሪካ ውስጥ ያለው አጫወት ሌላ ነው። አፍሪካ ውስጥ ያለው አጫወት ሌላ ነው። ለምሳሌ የተዋረግ ካልቸር ወይም የምዕራብና የሰሜን አፍሪካ የሙዚቃ ባህል የሆነውን የተዋረግ የሙዚቃ የጊታር አጫወት ተጠቅመናል። አላባሽ በጣም አፍሪካ ውስጥ ፖፕላር የሆነ የባህላዊ የምት መሳሪያ ነው፣ ከቅል የሚሰራ እሱን ተጠቅመናል። አውሮፓ ውስጥ እንዲሁ ፖርቹጊዝ ጊታር የሚሰኝ መሳሪያ አለ፣ ባህላዊ መሳሪያ፣ እሱም እንደዚሁ የክር መሳሪያ ነው። እሱን ተጠቅመናል። እና እነዚህ እነዚህ ኢንስትሩሜንቴሽን እነዚህን መቀላቀላችን አንዱ ለየት የሚያደርገው ነው ነገር እሱ ነው። ከሀገራችንም ለምሳሌ ጉም ቱም ተጠቅመናል ከጋሞ ዲታ ተጠቅመናል። ከደራሼ ማይራ የሚባል መሳሪያ አለ እሱን ተጠቅመናል እና እነዚህ እነዚህ ለየት የሚያደርገው ጉዳይ ነው። ሁለተኛው ለየት የሚያደርገው ጉዳይ ደግሞ እንዳልኩት ነው ቅድም ብዙ አርቲስት የማይደፍራቸውን ለምሳሌ ብዙ ሰው ማያውቃቸው ነገር ግን በጣም አድቫንስ እና ኮምፕሌክስ የሆነ የሙዚቃ እውቀት ያላቸው የባህል ወይም የሀገር በቀል ሙዚቃ መሳሪያ ተጫዋቾች አሉ ወይም ሙዚቀኞች አሉ። እንደ ምሳሌ እንዳብነት ለምሳሌ የኤዶ ይባላል የጋሞ እስከ ሰባት ፓርት ድረስ ሀርመኒ ድምጽ ያለው ወይም ህብረት ድምጽ ያለው አገር በቀል እውቀት አለ። እሱ ላይ እንግዲህ እድሜያቸው በግምት ሀምሳ በላይ ሀምሳ ስልሳ ውስጥ ያሉ እናቶች እነሱ ጋር ትልቅ እውቀት አለ እና የእነሱን ተጠቅመናል። ይህ ለየት ያደርገዋል። አባውዴ ተጠቅመናል። ይህም ለየት ያደርገዋል። በተጨማሪ ግጥም ለምሳሌ ከሚታወቁት አሁን እኛ ከምናውቃቸው በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ግጥም በመስጠት በጣም ብዙ ሰዎች ይታወቃሉ። ከእነሱ ብቻ አይደለም የሚወሰድ ነው እና ከአይን አለም ሀዞ ከምትባል ጋሞ እንደዚሁ ለጥናትና ምርምር በሄድንበት ወቅት ካገኘናት ከእሱ አንድ ቅጥም ተቀብለናል። ና እነዚህ እነዚህ ነገሮች የአልበሙ አይ ቲንክ መለያ ቀለሞች ናቸው። የማና ኢዩኤል በቀጣይ የደጋሰው የሙዚቃ ቡድን የተለያዩ የሙዚቃ ጉዞዎች እንደሚኖሩት የጠቆሙ ሲሆን በዋናነት የአልበሙ አላማም ሀገር በቀልና ዘመን ተሻጋሪ ስራዎችን መስራት መሆኑን ጠቁመዋል። በቀጣይም የተለያዩ የሙዚቃና የዜማ ሙከራዎቻቸውን እንደሚቀጥሉም አስታውቀዋል። የኢትዮጵያ ሙዚቃ በተለያዩ አርቲስቶች ኢንተርናሽናል የሆን እድል አግኝቷል። ለምሳሌ በ1960ዎቹ እና ሰባዎቹ በነ ክብር ዘበኛ ባንድ፣ በሚሊታሪ ባንድ፣ በተለያዮቹ ባንድ የኢትዮጵያ ሙዚቃ አለም ላይ ፖፕላር ሆኗል። በተለይ ኢትዮፒክስ ፍራንሲስ ፋልሴቶ ፐብሊሽ ካረገው በኋላ የኢትዮጵያ ሙዚቃ በደንብ አለም ላይ የሚሰማበት እድል አለ። ቅርብ ጊዜ እንግዲህ እኔ በግሌ የማውቀው ደግሞ እጅጋየሁ ሽባባውን ነው። የጂጂ አለም አቀፍ ስራ ነው እና እስካሁንም ድረስ ብዙ እንግዲህ በረጅም አመታት ሆኗል፣ ግን ፍሬሽ ነው ሙዚቃዎቿና አለም አቀፍ ሙዚቃ ተሰርቷል። በእነዚህ አጋጣሚዎች እና አሁንም የኢትዮጵያ ሙዚቃ እንደዚህ ሎካል ሆኖ እንዳይቀር እኛ ብቻ ለሚንጆይ ማድረግ ያለብን ኢትዮጵያ በሙዚቃው በነ ሙላቱ ለምሳሌ በነጋሽ ሙላቱ አስታጥቄ ትታወቃለች። ልክ እንደዚ አይነት አላማ የያዘ የኢትዮጵያ ሙዚቃ ወርልድ ዋይድ ተደማጭ የማድረግ አላማ አርገን እየሰራን ያለ ነው፣ እዚህ አልበም ላይ ማለት ነው። የደጋ ሰው አልበም እንደ ዶክተር እዝራ አባተ፣ ድራመር ተፈሪ አሰፋ፣ የሙዚቃ አቀናባሪ ጆርጋ ስዩም፣ ይልማ ገብረአብ፣ እንድሪሳሰን፣ ጋሞዎቹና ሌሎች ከፍተኛ የሀገር ውስጥና የውጭ ሀገር ሙዚቀኞችን ያካተተ ስራ ነው። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው Washington DC. አሁንም ድረስ ጋዛ ውስጥ እስር ላይ የሚገኙት አንድ መቶ ሰላሳ ስድስት እስራኤላውያን ታጋቾች ጉዳይ እያሳሰበ ይገኛል። በህይወት ወደ ቀያቸው ሊመለሱ የሚችሉበት ጊዜም እያመለጠ ነው ሲሉ ቤተሰቦቻቸው እየወተወቱ ነው። ከሀማስ ጋር ሊደረስ የሚችል የትኛውም ስምምነት ለጋዛው ጦርነት ማብቂያ ሊበጅ ይችላል። ይሁን እንጂ የእስራኤል መሪዎች ያ አሁን አማራጭ አይደለም ይላሉ። ሊንዳ ግርስቲን ከኢየሩሳሌም ለአሜሪካ ድምጽ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተሉ ያቀርበዋል። ኖዋ አርጋማኒ ባለፈው መስከረም 26 በኖቫ የሙዚቃ ፌስቲቫል ከተታደመችበት ስፍራ በሐማስ ታጣቂዎች ታግታ በተወሰደችበት ወቅት ህይወቷን እንዲታደጉ ስትማጸን የተቀረጸው የቪዲዮ ምስል አሁንም ድረስ ጋዛ ውስጥ ተይዘው ስለሚገኙት አንድ መቶ ሰላሳ ስድስት ታጋቾች መታወሻ ምልክት ሆኖ ይታያል። በዚህ ሳምንት ደግሞ አርጋማኒ ከሐማስ ወገን በተቀረጸ የቪዲዮ ምስል ላይ የእስራኤል መንግስት ታጋቾቹን ለመታደግ ጦርነቱን እንዲያቆም ስትማጸን ትታያለች። በተጨማሪም ቪዲዮ በእስራኤል የአየር ድብደባ ስለደረሰባት የመቁሰል አደጋና ሁለት ሌሎች ታጋቾች መገደላቸውንም ስትገልጽ ያሳያል። በዚያው የቪዲዮ ምስል ማብቂያ ላይም የተገደሉትን ታጋቾች አስከሬን የሚመስል ምስል ይታያል። የእስራኤል ባለሥልጣናት ታዲያ ቪዲዮ ሐማስ ለፕሮፓጋንዳ ዓላማ እየሰራው በመሆኑ አመኔታ ሊጣልበት የሚችል ያለመሆኑን ቢናገሩም የተባሉት ሁለት አጋቾች የተገደሉት በእስራኤል የአየር ድብደባ ወቅት ይሁን በአጋቾቻቸው ለማረጋገጥ ግን ጥረት መያዛቸው ታውቋል። ይህን ብደት አቁሞ ከቤተሰቦቻችን ያቀላቅሉን በህይወት እያለን ወደ ቤታችን መልሱን። በአደገኛ የካንሰር ሕመም በጽኑ ታሙ የሚገኙት የኖዓ አርጋማኒ ወላጅናት ከማረፋቸው በፊት ታግታ የምትገኘው ሴት ልጃቸውን እንዲያስለቅቁላቸውና እንዲያይዋትም የእስራኤልን መንግስትና ፕሬዚዳንት ባይደንን ጨምሮ ሌሎች የዓለም መሪዎችን እንዲሁም የቀይ መስቀል ማህበርን ተማጽነዋል። ሊዮራ ጥምር ዜግነት ያላቸው እስራኤላዊ ቻይናዊ በመሆናቸውም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ራሳቸው የቻይና መንግስት ጣልቃ እንዲገባ ጠይቀዋል። ጋዛ ውስጥ ታግተው የሚገኙት ሌሎች ወጣት እስራኤላውያን ሴቶች ቤተሰቦች በበኩላቸው ልጆቻቸው በሐማስ አጋቾቻቸው የጾታ ጥቃትን ጨምሮ የማያቋርጥ ጥቃት ሰለባ ይሆናሉ ብለው ይሰጋሉ። ሮሚ ጎረን የተባለች እህቷ የታገተችባት ያርደን ጎረን ከአሁን ቀደም የተለቀቁ ሴት ታጋቾች ሲናገሩ የሰማችው ነገር እጅግ ከፍተኛ በሆነ ጭንቀት እንድትዋጥ አድርጓታል። every minute they can decide to harm them በእያንዳንዷ ደቂቃ የሆነ ነገር ሊከሰት ይችላል። በየትኛውም ቅጽበት ለጉዳት ሊዳርጓቸው፣ ሊያንገላቱ፣ የአእምሮና የአካል ጉዳት ወይም ጾታዊ በደሎች ሊያደርሱባቸው ይችላሉ እና ምንም አይነት ረዳትም ሆነ ተከላካይ የላቸውም። የሚፈጸምባቸውን ለመቃወም ወይም ለመቋቋም ምን ማድረግ ይችላሉ? መረዳት እንደምትችሉት፣ እናንገራግር ቢሉ ህይወታቸውን ጭምር ሊያሳጣ የሚችል ነገር ሊከተል ይችላል። ባለፈው ህዳር ሐማስ ከእስራኤል ጋር በደረሰው ጊዜያዊ የተኩስ አቁምና ቁጥራቸው ሁለት መቶ አርባ የሚደርስ የፍልስጤም እስረኞችን ለማስለቀቅ በተስማማው መሠረት ከጠቅላላው ሁለት መቶ አርባ ታጋቾች ውስጥ ከአንድ መቶ በላይ የሚሆኑትን ለቋል። ይሁንና አሁን ሐማስ በተጨማሪ ታጋቾችን የሚለቀው ሙሉ የተኩስ አቁም ከተደረሰ ብቻ ነው ሲል ተናግሯል። የእስራኤል ጠቅላይ ሚኒስትር ኔታንያሁ በበኩላቸው ሐማስን ጨርሶ ለማጥፋትና ታጋቾቹን ለማስለቀቅ አገራቸው ያላትን ቁርጠኛ አቋም ደጋግመው ገልጸዋል። አንዳንድ የታጋቾች ቤተሰቦች ታዲያ እነኚህ ሁለት ግቦች የማይጣጣሙ እየሆኑ ነው ይላሉ። ከእኔ ኪቡትስ ውስጥ ታግተው ከተወሰዱት ውስጥ ብቻ ቁጥራቸው አስር የሚደርስ ታጋሾች ባለፈው ወር ውስጥ መሞታቸው ታውቋል። አስክሬናቸው አሁንም ካማስ እጅ ነው። ይህ ሁኔታ በዚህ መልኩ እንዲቀጥል አንሻም። በማንኛውም መንገድ ታጋሾቹ ወደ ቀያቸው እንዲመለሱ እንፈልጋለን። ታጋቾችም በተመለከተ ባለፉት አምሳ ቀናት ውስጥ ሊደረስ የቻለ ብቸኛ ስምምነት ቢኖር በሚቀጥሉት ቀናት ውስጥ ኳታርና ቀይ መስቀል ለታጋቾች መድኃኒት እንዲያቀርቡ የሚፈቅደው ስምምነት ብቻ ነው። የታጋቾች ቤተሰቦች ግን ይህን መሰሉ ጥረት ለወራት ታግተው የሚገኙትን የቤተሰባቸውን አባላት በሕይወት ለማቆየት በቂ አይደለም ሲሉ ስጋታቸውን ይገልጣሉ። በዚህ በዩናይትድ ስቴትስ የፕሬዝዳንታዊ ምርጫ ተጀምሯል። ከሰሞኑ የቀድሞ ፕሬዝዳንት ዶናልድ ትራምፕ በአያዋ ግዛት የኮከስ ምርጫን አሸንፏል። እንግዲህ ወልዴ ኮከስ ምንድን ነው? ውስብስቡ የምርጫ ሂደትስ ምን ይመስላል ሲል ባለሙያዎች አነጋግሯል። ከሁለት ሳምንታት በፊት በጀመር ነው የፈረንጆቹ 2024 ዓ ም በመላው ዓለም በሚገኙ በርካታ ሀገራት ምርጫ ይደረጋል። አራት ቢሊዮን የሚሆነው ወይም ከዓለም ሕዝብ ግማሹ ወደ ምርጫ ጣቢያ በማቅናት ድምፅ ይሰጣል። ከዚህ በፊት ታይቶ የማይታወቅ ብዛት ያላቸው ድምፅ ሰጪዎች በመላው ዓለም ወደተዘጋጁ የምርጫ ጣቢያዎች ይጎርፋሉ ተብሏል። ዲሞክራሲያዊንን የሚሉ አስተዳደሮችም የሚፈተኑበት ዓመት እንደሚሆን ተነግሯል። ከባንግላዴሽ እስከ አሜሪካ፣ ከአውሮፓ እስከ ሜክሲኮ፣ ከእንግሊዝ እስከ ቀድሞ ቅኝ ግዛቷና በዓለም ትልቋ ዲሞክራሲ ተብላ በምትንቆለጳጰሰው ህንድ ምርጫ ይደረጋል። ጥቂቶቹም ባለፉት ሁለት ሳምንታት ምርጫቸውን አከናውነዋል። በዚህ ዓመት በመላው ዓለም የሚደረጉት ምርጫዎች የዓለም አቀፍ ግንኙነትንም ሆነ የየአገሪቱ እጣ ፈንታ ለመጪዎቹ በርካታ ዓመታት ይወስናሉ ተብሏል። እንደ አሜሪካ ባሉ ጥቂት አገራት ውስጥ የሚደረጉ ምርጫዎች አንድምታ በአገራቱ የውስጥ ፖለቲካና ፖሊሲ ላይ ብቻ ሳይሆን በተቀረው ዓለምም ላይ ያላቸው ተጽዕኖ ጉልህ እንደሆነ ይታመናል። በአሜሪካ የቀድሞ ፕሬዝደንትና የሪፐብሊካን ፓርቲ ዕጩ ለመሆን ከፊት ረድፍ የሚገኙት ዶናልድ ትራምፕ በርካታ የክስ ሂደት ላይ ያሉም ከፍተኛ የፓርቲውና የድምፅ ሰጪዎች ድጋፍ እንዳላቸው የሕዝብ አስተያየት መለኪያዎች ይጠቁማሉ። ትራምፕ ሁሉም ነገር አልጋ በአልጋ ይሆንላቸው አይመስልም። በኮሎራዶ ግዛት የሚገኘው ጠቅላይ ፍርድ ቤት በእንዳረፋን አቆጣጠር ጥር 6 2021 በአሜሪካ ምክር ቤት ላይ ከተደረገው አመፅ ጋር በተገናኘ የህገ መንግስቱን ማሻሻያ አንቀጽ 14 በመጥቀስ በግዛቲቱ ምርጫ እንዳይሳተፉ ወስኗል። የሕገ መንግስቱ ማሻሻያ አንቀጽ 14 በመንግስት ላይ ያመፀ ወይም አመፁን የደገፈ ለፕሬዝደንትነት መወዳደር እንደማይችል ይደነግጋል። ትራምፕና ጠበቆቻቸው ጉዳዩን ወደ አገሪቱ ጠቅላይ ፍርድ ቤት መወሰድ አቤት ብለዋል። በአገሪቱ የመጨረሻው ፍርድ ሰጪ አካል የሆነው ጠቅላይ ፍርድ ቤቱ ጉዳዩን በመጪው የካቲት መጀመሪያ ላይ እንደሚመለከተው ይጠበቃል። ይህ በእንዲህ እንዳለ ቀሪው የአሜሪካ የምርጫ ሂደት በተያዘለት ጊዜ ሰሌዳ መሠረት ቀጥሏል። ባለፈው ሰኞ በአዮዋ ግዛት በተካሄደውና አዮዋ ኮከስ ብለው በሚጠሩት መራጮች የፕሬዝዳንታዊ ዕጩውን ለመምረጥ በየአካባቢያቸው ተሰብስበው የሚወያዩበትና ድምፅ የሚሰጡበት ሂደት ተከናውኗል። የሪፐብሊካን ፓርቲው ባካሄደው በዚህ ኮከስ የቀድሞ ፕሬዝደንት ዶናልድ ትራምፕ እስካሁን ያልታየ ከፍተኛ ድምፅ እንዳገኙ ታውቋል። በአሜሪካ ምርጫ የአዮዋ ኮከስ ትልቅ ስፍራን ይይዛል። የምርጫው ሂደት መጀመሩ የሚበሰርበትና አብላጫ ድምፅ የሚያገኘው የያዘውን መሪነት የሚያጠናክርበት፣ ድምፅ ያላገኘው እጩ ደግሞ በውድድር ይቀጥል ወይም አቋርጦ ይወጣ እንደው የሚወስንበት ሂደትም ነው። ስለ ኮከስ ምንነት የበለጠ ለመረዳት ቴክሳስ በሚገኘው ካሊን ካሌጅ የኢኮኖሚክስ መምህር የሆኑትና በእንዳ አውሮፓውያን አቆጣጠር 2014 ከ10 ዓመታት በፊት መሆኑ ነው በግዛቲቱ ለሴኔት ወይም ለሕግ መወሰኛው ምክር ቤት አባልነት የተወዳደሩትን ፕሮፌሰር መሐመድ ጣሂሩን አነጋግረናቸዋል። የጥሎ ማለፍ ውድድር ነው በሪፐብሊካኖቹ መካከል። እና በአይዋ የመጀመሪያዋ የምርጫ ስቴት ናት። እንግዲህ ኮከስ ማለት ሁለት አይነት ምርጫ አለ። ኦፕን ፕራይመሪ የሚባል አለ፣ ያ ሰው ሄዶ ልክ ፕሬዚደንቱ እንደሚመረጥ ድምፅ የሚሰጠው ማለት ነው። አንዱ እሱ ነው። ሌላው ደግሞ ብዙ ስቴቶች ኦፕን ፕራይመሪ ነው ያላቸው፣ ሰው ሄዶ ቮት ያደርጋል፣ ሁሉም ሰው ያውቃል። ኮከስ ማለት ደግሞ ክፍት ምርጫ ሳይሆን ለመምረጥ የተመዘገበ ሰው በየቀበሌው ይሄድና እዛው ማታ ተገናኝተው ነው የሚመርጡት። እንደዚህ ኦፕን ፕራይመሪ አይደለም ሰው የአይዋ ኮከስ የሚባለው ለዛ ነው። ኮከስ ማለት መመካከር፣ ተገናኝተው ተመካክሮ የሚፈልጉት ሰው መምረጥ እንደማለት ነው። በአሜሪካ የሚደረጉ ምርጫዎች ውጤት በዓለም አቀፍ ግንኙነትም ሆነ በውጭ ጉዳይ ፖሊሲዎች ላይ ተጽዕኖ እንደሚኖራቸው ይታመናል። ባለፈው ምርጫ ከፕሬዝደንት ዶናልድ ትራምፕ ወደ ጆ ባይደን ሽግግር ሲደረግ ለአፍሪካ ቀንድም ሆነ ለኢትዮጵያ መልካም ሊሆን እንደሚችል በበርካቶች ዘንድ ተስፋ ተደርጎ ነበር። ለመሆኑ ይህ ተስፋ ከምን የተነሳ የመጣ ነው? ተስፋውስ እውን ሆነዋል ወይ ስንል ትውልደ የኢትዮጵያ የሆኑትንና በዴሞክራሲው ፓርቲ የተመዘገቡ አባል እንዲሁም ባለፉት በተደረጉ ሁለት ምርጫዎችም ፓርቲውን በመወከል የምርጫ ታዛቢ የነበሩትን አቶ ዳንኤል ብሸት ጠይቀናል። ብዙ ጊዜ የአሜሪካ የውጭ ፖሊሲ የፓርቲዎቹ ሁኔታ በጣም ብዙ ልዩነት የለውም። ምክንያቱም ዋና ዋና ጥቅሞች የሚባሉ ጉዳዮች አሉ። የኢኮኖሚ ጥቅም፣ የጂኦፖለቲካል ጥቅም ደግሞ የአሜሪካን እሴቶች የምንላቸውን ነገሮች በተመለከተ ላይ ተመሳሳይ የሆነ ፖሊሲን ያላቸው የትራምፕ አስተዳደር ለየት ያለ ነበረ። ከ2017 እስከ 2021 የነበረው ሁሉንም በአውሮፓያን አቆጣጠር ነው ሚቆጠው እና የዛ ፖሊሲ በተለይ አፍሪካ ላይ ያስ የነበረው አመለካከት ሌሎችንም አገሮች በተመለከተ የነበረው አሉታዊ የነበረ አቋም ስለነበረው በእኔ ግምት ለአሜሪካን የውጭ ፖሊሲም ሆነ ለኢትዮጵያና ለአፍሪካ ቀንድም አካባቢ በጣም በጣም ተገቢ ለውጥ ነበረበት። ምክንያቱም ለምሳሌ የሕዳሴውን ግድብ በተመለከተ የነበረው አቋምና ፖሊሲ፣ ሌሎችንም ጉዳዮች እዛ አካባቢ የነበሩትን በጣም አደገኛ የሆነ አቋም የነበረው አስተዳደር ነበር። እንግዲህ ለምንድን ነው ሰው ግራ የተጋባው የሚለው ነገር ከመጠን በላይ የማይሆን ኤክስፔክቴሽን የነበር ይመስለኛል፣ ወይም ጥበቃ ይመስለኛል። ምክንያቱም ማንኛውም አስተዳደር፣ የባይደን ማስተዳደር የአሜሪካንን ጥቅም በተመለከተ ዋነኛ አካሄዱ ከዛ ጋር የተያያዘ ነው ብዬ ስለምገምት ነው። ፕሬዚደንት ትራምፕ በስልጣን ላይም ሆነ እጩ ተወዳዳሪ በነበሩበት ወቅት አፍሪካን በተመለከተ የነበራቸው አስተያየት፣ በተለይም የጸያፍ ቃል በመጠቀም አፍሪካን የገለጹበት ሁኔታ የሚዘነጋ አይደለም። ትረምፕ መልሰው ዋይት ሀውስን የሚቆጣጠሩ ከሆነ ወደፊት አሜሪካ ከአፍሪካ ጋር የሚኖራት ግንኙነት ምን ሊመስል እንደሚችልና የአፍሪካ ቀንድንም ሆነ ኢትዮጵያን በተመለከተ የሚኖር የውጭ ፖሊሲ ለውጥ ይኖር እንደው አቶ ዳንኤል ሀሳባቸውን አጋርተውናል። ግን ኢትዮጵያን በተመለከተ እንደ ለምሳሌ ብሰጥ የህዳሴውን ግድብ በተመለከተ ወይም የኢትዮጵያን ውስጥ ያለውን ችግር በተመለከተ አሁን ያለው የባይደን አስተዳደር የሚያደርገውን አይነት እንኳን አስተያየት የሚያደረግ አይመስለኛል ኢትዮጵያ ከዛ ከፒክቸሩ ከአስተያየቱ የምትመጠል ይመስለኛል እና እንዲያውም ለግብጽ የበለጠ የሚያደላ ፖሊሲ የሚከተል ይመስለኛል በመጪው ምርጫ የቀድሞ ፕሬዝደንት መልሰው ስልጣኑን የሚይዙ ከሆነ የዓለም ትኩረትን ሰቅዞ በያዘው የሐማስና የእስራኤልን ጦርነት በተመለከተ በአሜሪካ በኩል የሚኖር የፖሊሲ ለውጥ ይኖር እንደው ለአቶ ዳንኤል አንስተናል። ትራምፕ መልሰው ከመጡ አሜሪካ በአጠቃላይ ከቀረው ዓለም ጋር የሚኖራት ግንኙነት ምን ሊመስል እንደሚችልም አቶ ዳንኤል ግምታቸውን አጋርተውናል። ሌላ የሪፐብሊካን መሪ ወይም ፕሬዚዳንት የነበረ ቢኖር ኖሮ ብዙ ለውጥ አይኖርም ብዬ ነበር ምነግር። ምክንያቱም እንዳልኩ እስራኤልን በተመለከተ እስራኤልና በፍልስጤሞች መካከል ያለውን ጉዳይ በግብፅና በዛ አካባቢ ባለው ግንኙነትና ጂኦፖለቲካል ጉዳይ ምክንያት በሪፐብሊካኖች እና በዲሞክራቶች መካከል ያለው ልዩነት በጣም አነስተኛ ነው። እውነት ለመናገር መደበኛ በነበረ ሁኔታ ትራምፕ ከዛ ውጭ የሆነ ሰው ነው። ስለሆነ ምን አይነት ለውጥ ሊያመጣ ይችላል የሚለው አልጠብቅም። ለምሳሌ በኔ ግምት በጋዛ ያሉት ንጹሐንና የሲቪሊያኖችን ጥቃት በተመለከተ ከፍተኛ ግፊት በባይደን አድሚኒስትሬሽን ላይ አለ፣ በባይደን አስተዳደር ላይ እና የአስተዳደር አስተዳደር ያንን ጉዳይ በጣም ከልቡ ነው የሚመለከተው። ምናልባት ከእስራኤል ጋር ባለን የአሜሪካ መንግስት ከእስራኤል ጋር ባለው ልዩ ግንኙነት መካከል የእስራኤልን ጥበቃ ወይም ደግሞ በእስራኤል ንጹሐኖች ላይ የደረሰውን ሁኔታ በተመለከተ ተገቢ እርምጃ መውሰድ አለበት የሚል ተገቢ አቋም አለው የአሜሪካ መንግስት። ሆኖም ግን ከዛ ጋር በተያያዘ ከመጠንና ከተመጣጠነ በላይ የሆነ እርምጃ የነተንያው አድሚኒስትሬሽን በሚያደርግበት ጊዜ በቂ ግድባት ወይም እቅጠባ እንዲደረግ አላደረገም እየተባለ ይከሰሳል የባይደን አስተዳደር። ትክክለኛ አነጋገር ነው፣ ምክንያቱም በጋዛ ሰዎች ላይ የደረሰው አደጋ በጣም ተመጣጣኝነት የለውም። እንግዲህ ምንድን ነው ማድረግ የሚችለው የትራምፕ አድሚኒስትሬሽን ከተባለ እኔ ለባይደን አድሚኒስትሬሽን ያንን እንኳን እንደው እረፉ ለማለት እና አሁንም ለማስፈራራት የሚችሉበትን ሁኔታ የምናጣ ይመስለኛል። በትራምፕ ጊዜ ምንም ለዛ ነገር ግድ የሚሰጥ አይደለም የአስተዳደር ምን አይነት ሰዎችም እዛ ውስጥ ሊገቡ እንደሚችሉ አይታወቅም። በመጀመሪያው ተርሙ የነበሩት ብዙዎቹ እንደው በተቻለ መጠን ሊቆጥቡት፣ ሊያስተካክሉት ይችላሉ የሚባሉ ሰዎች በሙሉ ተጣልተው ወጥተዋል ከዛ አስተዳደር። ፕሮፌሰር መሐመድ ጣሂሮ በበኩላቸው የትኛውን ፓርቲ ያሸንፍ፣ በአሜሪካ የውጭ ግንኙነት ላይ ብዙም ለውጥ እንደማይኖር ይናገራሉ። ትራምፕ ጥሩ ነው፣ ዴሞክራቶች ጥሩ ነው የሚሉ ሰዎች የአሜሪካን ፖለቲካ በደንብ የሚያውቁ አይመስለኝም። በአሜሪካ ፖለቲካ ለመመረጥ ብዙ ነገር ትናገራል፣ ያንን ሁሉ ታደርጋለህ ማለት አለ። ለምሳሌ ፕሬዚደንት ትረምፕ አሁን በእስራኤል እና በሐማስ መሀል ያለውን ጦርነት ወደፊት እንዲያውም ሊተች ይችላል። ግን ያ ማለት ፕሬዚደንት ከሆነ እስራኤልን አይደግፍም ማለት አይደለም። የአሜሪካ ፖለቲካ ጸባዩ እንደዛ ነው። ሶ እኔ ብዙም ለውጥ የሚመጣ አይመስለኝም ትረምፕ ፕሬዚደንት በመሆኑ የአፍሪካ ግንኙነት ብዙ የሚቀየር አይመስለኝም። ይህን ደግሞ የምለው ፎር ላስት አራት ፕሬዚደንቶች አይቻል ነው እና በአፍሪካ ያላቸው ፖሊሲ ብዙም አይቀየርም። የቀድሞ ፕሬዚደንት ዶናልድ ትራምፕ የፓርቲያቸው እጩ ሆነው የሚቀርቡ ከሆነ ከወቅቱ ፕሬዚደንት ጆ ባይደን ጋር ለሁለተኛ ጊዜ ፕሬዚደንታዊ ፉክክር ያደርጋሉ። ከዚህ በፊት ከተደረጉት ምርጫዎች ለየት ያለ ትኩረትን እንደሚስብ ይጠበቃል። በአሜሪካም ሆነ በተቀረው ዓለም የሚደረጉ ምርጫዎች በሀገር ውስጥ ፖለቲካም ሆነ ዓለም አቀፍ ግንኙነት ላይ ለረጅም ዓመታት የሚቆይ ተጽዕኖ እንደሚኖራቸው ተንታኞች በመናገር ላይ ናቸው። በዓመቱ አራት ቢሊዮን ሕዝቧ በምርጫ በሚሳተፍባት ዓለም የመንግሥታት ሽግግሮች በሰላም ይከናወኑ እንደሁ በአንዳንድ አገራት ያሉ መራጮች ስጋት አላቸው። ለአሜሪካ ድምፅ እንግዶ ወልዴ፣ ዋሽንግተን ዲሲ።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 አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። የተከበራችሁ አድማጭ ተመልካቾቻችን፣ ከአሜሪካ ድምፅ ተሰናቸው የሚቀርብላቸው የጋቢና ቪኦኤ መሰናዶው ተጠናቀቀ። የደንገረመው መርሃ ግብሩን በመምራት ሌስ አስማራ ደግሞ በቅንብሩ አብረናችሁ ነበርን። በነገው ምሽት እንገናኝ። ጤና ይስጥልን።